ዛሬ ከማርፈጃው ጀምሮ ቤተ መንግስት አካባቢ ውጥረትና ግርግር ፍተሻም ጭምር አለ ይባላል። እና ምንድን ነው የሆነው? አንተ ያየኸው ምንድን ነው? እስኪ ባጭሩ ንገረን። በአጠቃላይ ነው የተመለከትኩት። በሸራተን በኩል ወደ ቤተ መንግስት በሚወስደው መንገድ ላይ ቁልቁለቱ የፖሊስ ጋራዥ ይመስለኛል። እዛ አካባቢ ኦራል ተብለው በተለምዶ የሚታወቁ ሰባት ከባድ መትረየስ ጀምሮ ከመትረየስ ረዘም ያለ ደግሞ ዲሽቃ ይመስለኛል የሚባለው ስሙ፣ ወታደራዊ ስሙን አታቀው። ምናልባት ጸረ አውሮፕላን ይሆናል። ይሄ ረዘም ብሎ የሚሽከረከረ አውሮፕላን ዞ ሀያ ሶስት አይደለም ነጋሽ? ግን ከመትረየስ በጣም የሚረዝም ሶስት እግር ያለው ትራይፖድ ያለው መሳሪያዎች በብዛት ማለት ነው ያዙ። እዛ ግቢ ይታዩ ነበር። ፊት ለፊት ከነበረችው ኦራል መኪና እየተጫኑ ያን መሳሪያ ይዘው ተመልክቻለው። እዛው ሊተር ፒካፕ መኪና እሱም መቶ የስጭ ነ ብቻ ለሆነ ግዳጅ የተዘጋጀው አይነት የሚመስል እንቅስቃሴ በአይነት ተመልክቻለው። ቤተ መንግስት አካባቢ ከስምንት ሰዓት አካባቢ በኋላ በአውቶቡሶች መንገዱን ዘግተውት ማለፍ አይቻልም ነበር ነው ያለ እዛ አካባቢ የሚንቀሳቀስ የታክሲ ሹፌር። በአሁኑ ሰዓት ግን እኔ አሁን በዚህ ቤተ መንግስት እየታየኝ ነው የተወሰኑ አራት አምስት በራፉ ላይ ያሉ ጥበቃዎች አሉ። በተረፈ ግቢ ጭር ብሏል። የትኛውን ቤተ መንግስት ነው አሁን? ስለ የትኛው ቤተ መንግስት ነው የምትነግረኝ? ምክንያቱም ላይ የሚኒሊክ ቤተ መንግስት የሚባል አለ፣ ይሄ ትልቁ አንጋፋው። እታች ደግሞ በድሮ ኢዮቤልዩ የሚባል ቤተ መንግስት አለ፣ ፍልውሃ አካባቢ እሱ ነው። እንግዲህ ፍልውሃ ላይ አካባቢ ያለው ነው ተዘግቶም የነበረው ያ መስመር ነው፣ ተዘግቶ የነበረው ማለት ከካዛንቺስ ወደ በላይም በታችም የወሱ አጠቃላይ መንገዶቹ ተዘግተው እንደነበረ ነው አንድ ታክሲ ሹፌር የነገረኝ። እንቅስቃሴዎች እንዳልነበሩ ግን ያው አሁን በዛ ሰዓት በዛ እያለፍኩ ነው እኔ እዛ ቤተ መንግስቱ ጥበቃዎች ይታይኛል፣ ብዙም የሚታይ ነገር የለም። የተለያዩ መላምቶች ወይም አስተያየቶች እየሰማን ነው። በአንዳንድ የሶሻል ሚዲያ ላይም እንደዚሁ የተጻፉ አጫጭር ነገሮች አሉ። ምንም እንኳን በኋላ እናነሰዋለን የኢንተርኔት አገልግሎት ቢቋረጥም አልፎ አልፎ ብልጭ ያሉ ዘገቦች የሚያመለክቱት አንደኛው ጦር ሰራዊቱ የደሞዝ ጭማሪ በመጠየቅ የጠቅላይ ሚኒስትር ቢሮ አካባቢ ሄዶ አቤቱታ ለማቅረብ የተፈጠረ ግርግር አለ የሚሉ አሉ። ሌሎች ደግሞ እዚያው ቤተ መንግስት ውስጥ ያሉ የልዩ ጥበቃ እንላቸው የነበሩት አሁን ምን እንደሚባሉ አናቅም፣ እነሱ ደሞዝ እንዲጨመርላቸው ወይም ክፍያ ከፍ እንዲልላቸው ጠይቀው ያስነሱት አመፅ ነገር አለ ይላሉ። ሌሎች ደግሞ የኦሮሞ ነፃነት ግንባር የኦነግ ከፍተኛ የቀድሞ የጦር መሪዎች ጠቅላይ ሚኒስትሩን ለማነጋገር ከነጥጥቃቸው ወደ ቤተ መንግስት ለመግባት ሞክረው እንደማይገቡ ወይም ትጥቅ እንዲፈቱ ስለተጠየቁ በዚህ ሰበብ ትንሽ ግጭትና ግርግር ተፈጥሯል ይባላል። የትኛው ይሆን አንተ የሰማኸው? እነዚህ ነገሮች ቤም ሰምቻቸዋለሁ ግን ሚዛን የደፋው የተለያዩ ሰዎች በተለይ እዚያ አካባቢ ነዋሪዎች የሆኑትን በስልክ ለማነጋገር ሞክሬ ነበረ። ተደጋግሞ የተነገረኝ ነገር ቢኖር ግን የደሞዝ ጭማሪው ነው። እዛ አካባቢ ያሉ ልዩ የቤተ መንግስት ጥበቃ ሀይሎች ደሞዝ ይጨመርን የሚል ጥያቄ እንዳነሱና ያን ተከትሎ ውጥረት ነግሶ እንደነበረ እዛ አካባቢ። ለማንኛውም ግን ሚዛን የደፋው የደሞዝ ጥያቄ የሚለው ነው እንጂ ያኛው ነገር አለ። በተጨማሪ ደግሞ ባይዘወይ እንደዚህ ነገሮች ሲፈጠሩ ዋናው ደግሞ ህዝቡን እያሸበረ ያለው የኢንተርኔት መዘጋት ነው። በሆነ ነገር ተፈጠረ በተባለ ቁጥር ኢንተርኔት ይዘጋል። ይሄ ሞባይል ዳታ ፎርጂ በአጠቃላይ ይሄ ተዘግቷል። ይሄ በመዘጋቱ ምን ሆነ? ሰዎች ሲደዋወሉ፣ ምን ተፈጠረ፣ ምን ሰማች፣ ምን ሰማ እየተባባሉ ሰዎች ሲደዋወሉ ሰምቻ ያለው ይሄ ራሱ የቻለ ሽብር እየፈጠረ ነው። የመንግስት መገናኛ ዘዴዎች ምንም ያሉት ነገር የለም እስካሁን። እስካሁን መኪና ውስጥ የተለያዩ እንትኖች እየከፈትኩ ነው ኢትዮጵያና ኬንያ ጨዋታ ከማስተላለፍ ውጭ ብዙም ለዚህ ትኩረት ተሰጥቶት ይህን ዘገባ ያስተላለፍ ሚዲያ አልሰማውም። በጣም አመሰግናለሁ ዮሀንስ ገብረ እግዚአብሔር። እንደተለመደው እንግዲህ አዲስ ነገር ካለ ተከታትለህ ትነግረናለህ።